ሰላም ለይንትክ ዘተመሰላ አብያዘ ዘሌኬት ጽማት ዛዘ ማርያም ንግል እንተ ኢታ ምሪ ጋይዘ ናዝዝኒ በንባብኪ መልብያ ተከዘ በሃብለ ሰቆቃው ጽኖ ጽኑዕ እይ ኮነዎዘ